የኢትዮጵያ ጋዜጠኞች ማህበር በ1961 ዓመተ ምህረት የተመሰረተ አምሳኛ ዓመቱን የወርቅ እዮቤልዩ በስካይላይት ሆቴል አከበረ። ማኅበሩ በአምሳ ዓመታት ጊዜ ውስጥ በተፈራረቁ የመንግሥት መመሪያ እና የፖሊሲ አቋም መሠረት በርካታ ፈተናዎችን ማለፉን የማኅበሩ ፕሬዚዳንት መሠረት አታላይ ዘርዝሮታል። አንድም የታሰረ ጋዜጠኛ በሌለበት በዚህ ወቅት መከበሩ ለእኛ ትልቅ ኩራት ነው ደስታችንም ይበልጥ ከፍ ያደርገዋል። በመሆኑም የኤፌድሬን መንግስት የወሰደውን እርምጃ እናደንቃለን፣ እናመሰግናለን፣ እውቅናም እንሰጠዋለን። ኢጋማ ሲመሰረት ይዞት የተነሳው ዓላማ የጋዜጠኝነትን ሙያ በሀገራችን ማሳደግና ለህዝቡ ተገቢውን አገልግሎት መስጠት የሚል ነው። ኋላ ላይ የጋዜጠኞችን መብትና ጥቅም ማስከበርና ለፕሬስ ነጻነት መታገል የሚሉ ሌሎች ተጨማሪ ዓላማዎችን አክሎበታል። በርካታ ተግባራትን እንዳከናወነ ሁሉ ያላከናወናቸውም እንዳሉ አይታበልም። በሀገራችን አንድም የጋዜጠኝነት ሙያ ማሰልጠኛ ትምህርት ቤት ተቋም ባልነበረበት ረጅም ዓመታት በተለያዩ መንገዶች የጋዜጠኞችን ሙያዊ አቅም ለማዳበር ጥሯል። በሌላ በኩል ግን በኢትዮጵያ የፕሬስ ነፃነት እንዲከበር በመታገል በኩል ኢጋማ የሚጠበቅበትን ያህል እንዳልሰራ አይካልም። በተለይ ደግሞ የጋዜጠኞችን መብት በማስጠበቅ አንጻር ትርጉም ያለው ተግባር አለማከናወኑና ፖለቲካዊ ተጽዕኖዎችን በገለልተኝነት መንፈስ አለመጋፈጡ ሁሌም ሁሌም በቁጭት የምናወሳው የኢጋማ ደካማ ጎን ከፍተኛ ባለስልጣናት እየተጠበቁ ሳለ ከጊዜ ጥበት ስርዓቱ ተጀምሮ በመቀጠል በቅርብ የተቋቋመው የፕሬስ ካውንስል ፕሬዚዳንት በሙያው ዘርፍ አኳያ በኃላፊነት ስለሚጠበቅበት አማረ አረጋዊ አስምሮበታል። በኢትዮጵያ ያለው ችግር አንዱ ስናየው በመንግስት በኩል የፕሬስ ነፃነት እንደሚመለከት በሕግ አዎንታዊ ነገሮች ቢኖሩ ባተገባበር ላይ ደግሞ ብዙ ድክመቶች አሉ ግን ፕረስ የድርሻውን አተጫወተን ብለን በኢትዮጵያ ስንወቅት ተወቃሹ በአንድ በኩል መንግስትን ብቻ ማድረግ ብቻ ሳይሆን፣ እኛ የሚዲያ ሰዎችስ፣ እኛ ጋዜጠኞችስ ድርሻችንና ስራችን በሚገባ እየተጫወት ነው ወይ ብለን ብንጠይቅ ከፍተኛ ጉድለት አለብን እንደተፈለገው ሥነ መግባርን ይዞ ጠንክሮ ከመሄድ ይልቅ አንዳንዱ የሶሻል ሚዲያ መጫወታ ይሆናል። አንዳንዱ በሙስና ይጨማለቃል። ስለዚህ ጥሩ ጋዜጠኛ እንዳለ ያለ ሁሉ ከፍተኛ ድክመት እንዳለም አይተን ከአሁን በኋላ ተጠናክረን ተሰባስበን ሚዲያውን ወደ ላቀ ደረጃ ካላደረግነው በሀገራችን ላይ አደጋ ከሚደርስበት ሁኔታ ተጠያቂዎቹ አንዱ ሚዲያ እንሆናለን። ቃላት አይደለም ኢትዮጵያ የሚያስፈልጋት ካሁን በኋላ ተግባር ነው። ስለዚህ ወደ አዲስ ምዕራፍ ተሸጋገራችሁ ለማየት በጉጉት እየጠበቅኩ ነኝ። ከአሁን ድረስ ግን እንኳን ለአምሳኛው ዓመት አደረሳችሁ። ማህበሩን ከመሰረቱት አንጋፋ ጋዜጠኛ ከበደ አኒሳ ከአሜሪካ ፕሬዚዳንቶች ጋር ተወያይቶ የነበረ ሲሆን አስተያየቱን ለግሶናል። አንዱ አንዷ የመጀመሪያው ከኔ ጋር የነበሩ እነጋሽ ገብረማረም ሞቷል። ሙሉጌታ ሉሌ ሞቷል። ማረጉ በዛ ባለ ጸጋዬ የታደሰ ነው። ሆን እና በጣም ከፍ አለማ ሞ ሆላንድ ነው የምኖረው። ዋና ጻፌ ነበር። አሳምኖ ገብሮል ዋይሚሴ ተሰብስበን ታግለን ነው ያቋቋሙ ነው። ወጣቱ ትውልድ ሁልጊዜ ማሰብ አለበት፣ ስለ ዛሬ ብቻ ሳይሆን ስለ ነገ፣ ነገይቱ ኢትዮጵያ የኢትዮጵያ ሕዝብ የገጠሩ ሕዝብ እንዴት እንደምኖረው ከሁሉ ከሁሉ ደስ የሚል በኢትዮጵያ ድምጽ ጋዜጣ ላይ ኢትዮጵያ ትቅደም የምትለውን ቃል ያወጣሁት የነበርኩ ጌታቸው ተዳሌ ጊዮርጊስ ለዲ ደብሉ ዘገባ ከአዲስ አበባ